ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የሱዳን ምሁራን የህዳሴ ግድብ ግንባታ በሦስቱ ሀገሮች ቁጥጥር ስር እንዲከናወን ጥሪ ያቀረበው፣ የኢትዮጵያ የኤሌክትሪክ ኃይል ዋጋ ከሱዳን ከምታስገባው ነዳጅ ዘይት ጋር እንዲመጣጠን እየተደራደሩ ነው፣ ኢትዮጵያ በያዝነው ዓመት ዘጠኝ ተጨማሪ መርከቦች እንደሚኖሯት ታወቀ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ሱዳን ቪዥን የተባለው ዕለታዊ እትም ድረገጽ ታላቁ ህዳሴ ግድብ ኢትዮጵያ፣ ግብፅና ሱዳን በሚቆጣጠሩትና ወጪውንም ሦስቱ ሀገሮች በሚሸፍኑት መንገድ መገንባት አለበት ሲሉ የሱዳን ጠበብት ጥሪ ማቅረባቸውን ዘግቧል። ጠበብቱ ይህን ያሉት ህዳሴ ግድብ በሱዳንና በግብፅ ላይ የሚኖረው አንደምታ በሚል ርዕስ ዋናው መሠረቱ ካርቱም የሆነው ኢንተርናሽናል ዩኒቨርሲቲ ኦፍ አፍሪካ ማለት ዓለም አቀፍ የአፍሪቃ ዩኒቨርሲቲ ካርቱም ካለው ኢትዮጵያ ኤምባሲ ጋር በመተባበር በቅርቡ ባካሄዱት ሲምፖዚየም እንደሆነ ድረ ገጹ ጠቅሷል። ሰባ ሁለት ቢሊዮን ኩቢክ ሜትሮች የውሃ መጠን የመያዝ ብቃት ያለው ታላቁ ግድብ በውሃ ኃይል የሚመነጨው የኤሌክትሪክ ፍሰትን ከፍ በማድረግና በማሻሻል የውሃውን መጠን ከፍ በማድረግና ለእርሻ የሚያመች መሬት በማስፋፋት ረገድ ለኢትዮጵያ፣ ለሱዳንና ለግብፅ ይጠቅማል ሲሉ ከፍተኛ የኢትዮጵያ ባለሥልጣኖች እንደተናገሩ ሱዳን ቪዥን ጠቁሟል። የሱዳን የመስኖና የውሃ ሀብት ሚኒስቴር ስትራቴጂያዊ ጥናት ጠበብት ግን የአጠቃላይ ውሃ ፍሰት በኢትዮጵያ ቁጥጥር ስር ይሆናል የሚል ስጋት እንዳላቸው ገልጸዋል። የወደፊት የሱዳን የውሃ ቅርቦት በኢትዮጵያ ቁጥጥር ስር ይሆናል ሲሉ ፕሮፌሰር ሐሰን ሳኦሪ እንዳስገነዘቡ ድረገጹ ጠቁሟል። የመስኖና የውሃ ሀብት ረዳት ሚኒስትር የነበሩት ኢንጂነር አሕመድ መሐመድ አዳም ከግድቡ ጥቅም ለማግኘት የታላቁ ግድብ ግንባታ ከመተግበሩ በፊት የሶስቱ ሀገሮች የጣምራ ስምምነት እንዲደረግ ያስፈልጋል በሚለው ላይ ጫና አድርገዋል ሱዳን ግብጽና ኢትዮጵያ ታላቁን የኢትዮጵያ ህዳሴ ግድብን በሽርክና እንዲገነቡት አስተዳደሩን በሚመለከት ደግሞ ሶስቱ ሀገሮች በህብረት እንዲመሩት ሱዳናውያኑ ጠበብት ጥሪ አቅርበዋል የኢትዮጵያ የውሃ ሀብትና የኤሌክትሪክ ኃይል ሚኒስትር በበኩላቸው የሱዳንና የግብፅ ህዝብ በግድቡ ግንባታ እንደማይጎዱ በመግለጽ አረጋግጠውላቸዋል። በሲምፖዚየሙ የተሳተፉት ከፍተኛ ባለሥልጣን የግድቡ ግንባታ ሲጠናቀቅ በኤሌክትሪክና በእርሻ ረገድ ሱዳንና ግብፅ ትልቅ ጥቅም ይጠብቃቸዋል ሲሉ መናገራቸውን ድረ-ገጹ አስነብቧል። የኢትዮጵያው ባለሥልጣን ሦስቱ የአባይ ተፋሰስ ሀገሮች ኢትዮጵያ፣ ሱዳንና ግብፅ በሽርክና መስራት ይኖርባቸዋል ከሚለው የሱዳን ጠበብትና ስትራቴጂያውያን ሀሳብ ጋር እንደሚስማሙ ገልጸው የሶስት ሀገሮች ድርድር ወደ አካባቢው ህዝብ ጥቅምና ብልጽግና ያመራል ሲሉ በአዎንታዊ መንፈስ እንዳዩት ሱዳን ቪዥን ጠቅሷል። የግድቡ ግንባታ በኤሌክትሪክ ኃይል ረገድ ከሀገሪቱ አልፎ ለውጭም እንደሚተርፍ በማስረዳት 2800 አጽፋ ኪሎ ሜትር ለሚሆን መሬት ደግሞ የመስኖ ውሃ እንደሚያስገኝ በግድቡ የሚጠራቀመው ውሃም መልሶ ወደ ሱዳንና ወደ ግብፅ እንደሚፈስ በመግለጽ የኢትዮጵያ ባለሥልጣን አብራርቷል ይላል ድረገጹ። ኢትዮጵያ ከግድቡ ንድፍ ቴክኒካዊና ምህንድስና አንጻር ለጽኑነቱና ለጥንካሬው ትልቅ ትኩረት እንደምትሰጥ በጎረቤት ሀገሮች ላይ ጉዳት በማያደርስ ሁኔታ እንዲገነባ እንደምታደርግም ባለሥልጣኑ አስረድተዋል ሲል ሱዳን ቪዥን የተባለው ዕለታዊ እትም ድረገጽ ዘግቧል። ኢንደፕት አፍሪካ የተባለው ስለ አፍሪካ ጉዳይ የሚዘግብ ድረገጽ ባቀረበው ዘገባ መሰረት ኢትዮጵያ ወደ ሱዳን የምትልከው የመብራት ኃይል ሽያጭ ዋጋ ከሱዳን ከምታስገባው ነዳጅ ዘይት ጋር የሚመጣጠን እንዲሆን ለማድረግ ሁለቱ ሀገሮች እየተደራደሩ እንደሆነ የኢትዮጵያ የውጭ ጉዳይ ሚኒስቴር ገልጿል። ከኢትዮጵያ ወደ ሱዳን የኤሌክትሪክ ኃይል ለመላክ የሚያስችል መስመር በየካቲት ወር ካጠናቀቀች በኋላ ለሙከራ ያህል የአንድ መቶ ሜጋዋት ኃይል ያለው የኤሌክትሪክ መብራት መላክ ጀምራለች። በመጀመሪያ ለሱዳን የሚሸጠው የአንድ መቶ ሜጋዋት የኤሌክትሪክ ኃይል ሲሆን ቀስ በቀስ ከፍ እንዲል ይጠበቃል። ኢትዮጵያ በበኩሏ አብዛኛውን የነዳጅ ዘይት ፍላጎቷን የምታስገባው ከሱዳን ነው። ኢትዮጵያ የመብራት ኃይል ሀብቷን ለሱዳን የምትሸጠው ለአንድ ኪሎዋት በ60 ሳንቲም ሂሳብ ነው። ከመብራት ኃይሉ በፊት ሱዳን ትልቋ የኢትዮጵያ የእርሻ ምርቶች ሸማች ነች። ሰማኒያ ከመቶ የሚሆነው የጅቡቲ የመብራት ኃይል አቅርቦትም የሚገባው ከኢትዮጵያ ነው። ኢትዮጵያ ከአጎራባች ሀገሮች ጋር የምታደርገው የመብራት ኃይል አቅርቦት የአፍሪካ ሕብረት አህጉሪቱን ለማዋሃድ የሚያደርገውን ጥረት በመርዳት ረገድ ጠቃሚ ሚና ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል ሲል ኢንደፕት አፍሪካ የተባለው ስለ አፍሪካ ጉዳይ የሚዘግብ ድረገጽ አስነብቧል። ኦል አፍሪካ ዳትካም ላይ የወጣ ዘገባ ደግሞ ኢትዮጵያ በያዝነው ዓመት ዘጠኝ ተጨማሪ መርከቦች እንደሚኖሯት በአሁኑ ወቅት በአራት ቢሊዮን ብር ዋጋ በቻይና እየተሰሩ ያሉት መርከቦች ኢትዮጵያ በመጪው ግንቦት ወር እንደምትረከባቸው የኢትዮጵያ የሺፒንግ እና የሎጂስቲክስ ኢንተርፕራይዝ ዋና ዳይሬክተር አሕመድ ቱሳ መግለጻቸውን ጠቁሟል። አዲሶቹ መርከቦች የሀገሪቱን የባህር መጓጓዣ ብቃትን እንደሚያጠናክሩ በኢትዮጵያ መርከቦች የሚጫኑት ጭነቶች ከሀያ ከመቶ ወደ አምሳ ከመቶ ከፍ እንዲሉ እንደሚያደርግ ባለሥልጣኑ ገልጸዋል። በሌላ በኩል ደግሞ 9300 ኮንቴይነሮችን የሚይዙት ሞጆ ደረቅ ወደብና ኮሜት የመጓጓዣ መሳለጫዎች፣ ሌላ በአዳማ በከልቻ መጓጓዣ ክፍል አዲስ ተርሚናል እየተሰራ ነው። ስራው ሲጠናቀቅ ተጨማሪ 2500 ኮንቴይነሮችን እንደሚይዝ ታውቋል። በአንድ ወቅት በጅቡቲ ወደብ ታጭቀው እስከ 25000 ደርሶ የነበሩት ኮንቴይነሮች ብዛት እየቀነሰ እንደሚሄድም ኦል አፍሪካ ዳት ካም ላይ የወጣው ዘገባ ጠቅሷል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።